ዮዲት በቀለ ስታንቶን የተወለደችው ኢትዮጵያ ሲሆን ከጊዜ በኋላ ወደ አሜሪካ እንደመጣች ትናገራለች። ገና ከልጅነቷ ጀምሮ ለቴክኖሎጂ የነበራትን ፍቅር ያስተዋለ መምህር ታዲያ እራሷን እንድታጎለብትበት በትምህርት ቤት ውስጥ የሚቀመጥ ኮምፒውተር እንደገዛላት ታስታውሳለች። ልጅ ሁኝ ያው አሜሪካ ሀይ ስኩል ከዛ በፊት ከአዲስ አበባ ነበርኩኝ። ኢንዲያ ኮሚኒቲ ሄድ ነበረ። ከዛ ወደ ሚሽገን ሀይ ስኩል ገባው እና ሀይ ስኩል ቤተሰቦቼ ወደ ሜዲሲን ነበር የሚገፉኝ። እኔ ደግሞ ወደ አስራ አራት አመቴ ላይ የሀይ ስኩል አስተማሪ ኮምፒውተር ኢንተርስነ ካካ ምናምን አየኝና በራሱ በኪሱ ገንዘብ ገዛልኝ እዛ ትምህርት ቤት ማለት ነው። እና ፍሪ ፔሪየድ ሰጡኝ። ስለዚህ ከአስራ አራት አመት የጀምረ ያ ፕሮግራሚንግ የሞካከርኩ ነበረ። ጌም ሰራ ነበር ምናምን ና በቃ ነው ፍቅር ያዘንከ ከኮምፒውተር ጋር ከዛ በኋላ እንደምንም ብዬ እንግዲህ ናይንቲ ስለነበረ ብዙም የኮምፒውተር ሳይንስ ዩኒቨርሲቲ ፕሮግራሞች አልነበሩም፣ ግን ዩኒቨርሲቲ ተማርኩኝ ኮምፒውተር ሃርድዌር የመጀመሪያ ዲግሪ ወሰድኝ። ከዛ በኋላ ደግሞ የኮምፒውተር ሳይንስ ገባሁ። ዮዲት ካደገች በኋላ ወደ እንግሊዝ ሀገር በማቅናት በተለያዩ ተቋማቶች ውስጥ ያገለገለች ሲሆን አግብታም የሁለት ልጆች እናት ለመሆን በቅታለች። ነገር ግን እናትነት ቀላል አልነበረም። በተለይም የመጀመሪያ ልጇ የአስም ታማሚ መሆኗ በየጊዜው ሐኪም ቤት እንድትመላለስና እንድትጨነቅ ያደርጋት ነበር የልጇ አስም ሳይብስና ሳይጥላት በፊት ለመከላከል በማለትም የአየር ብክለት መቆጣጠሪያ መጠቆሚያዎችን እየገዛች በቤቷና በግቢዋ ዙሪያ ታስቀምጥ እንደነበረ የምትናገረው ዮዲት ይሄ የግል ተሞክሯዋ ታዲያ ኦፕን ሴንሰር ስትል የሰየመችውን ተቋም እንድትመሰረትም ምክንያት ሆኗታል። መጀመሪያ እንግዲህ የሴንሰር ኢንትረስት የጀመርኩት ታላቋ ልጄ ትንሽ እያለች አዝማ ነበራት። ሲቪር ነበር እና ብዙ አታክ ይኖርባታል። ሆስፒታል ያስገባት ነበር ያመላልሳት ነበር እና የጠረጠርኩት ይሄ ፖሊሽን፣ የአውትሳይድ ፖሊሽን ሜቢ አዝማን ሽገር እያረገ ነው ወይ ጥያቄ ነበረኝ በልቤ ና እና አስማ ሊንኩ ከፖሊሽን ጋር የታወቀ ነው። አሁን የዛን ጊዜ ይህን ያህል ሪሰርች አልነበረም። ሴንሰሮች ማድረግ ጀመርኩኝ። ከቤት ጀርባ እና ያንን ዴታውን ያው ስራዬ ስለሆነ ዴታውን እያየው የድመት ጸጉር፣ እንደዚህ አይነት ነገሮች አፌክት ያደረጓት ነበር። እሱን አረኩኝና ከዛ ዴታውን ኢንተርኔት ላይ ፐብሊሽ ማድረግ ጀመሩ። ሌላ ሰዎች ኢንትረስት ካላቸው ብዬ ነበራቸው። የራሳቸውንም ደግሞ ፐብሊሽ ማድረግ ጀመሩ። ከዛ ያው አቀራበርን ለእነሱ ደግሞ እንዲቀላቸው ለሌላ ሰዎች እንዲቀላቸው ከዛ የመጀመሪያ ሰዎች ያው ቢልዲንግ ማኔጅመንት ሪልስቴት ብዙ ሪልስቴት ያላቸው ሰዎች እንደው ለእኛም እዚህ እርጅን ግን የሆብ ኢንተርኔት ላይ ፐብሊሽ የማይደረግ ሳይሆን የራሳችን የፕራይቬት እና ፕራይቬት ዴታችን ስለሆነ እዚ አናሌቲክስ ሴንሰር የለኝም። በዚህ ግን ሴንሰሮቹ ያው አንድ አይነት ናቸው። ሌሎችን ሴንሰሮች እንፈልጋለን ምናምን ማለት ስትጀምሩ እሺ ያልኩና ከዛ እነሱ ያው ቢዝነስ ሆነ ማለት ነው። ይህን ያህል በፕላን አልነበረም። ቀስ እያለ ተጀመረት ከዛ ተስፋፋ አሁን ክላይንቶቻችን ሞስሊ ዩሮፕ እና ኖርት አሜሪካ ናቸው። ኦፕን ሴንሰርስ ላለፉት አራት ዓመታት በትላልቅ ተቋማት ውስጥ የሚገጠሙ የአየር ብክለት መጠቆሚያ ሶፍትዌሮችን በመግጠም እና መረጃዎችን በማሰባሰብ የሚሰራ ተቋም ሲሆን በቅርቡ የአራት ሚሊዮን ዶላር መዋለ ንዋይ ድጋፍ ማግኘቱና ተቋሙ እያደገ መምጣቱንም የምትገልጸው የወዲት በተለይም ኮቪድ አስራ ዘጠኝን ለመቆጣጠር ቴክኖሎጂ በሰፊው እንደሚያገለግል ታስረዳለች። ከኮቪድ ናይንቲን ደግሞ የመጣው ነገሮች ሰዎች በጣም እየታመሙ ና እየሞቱ ነ። ቤት ውስጥ ደግሞ የደረቀ አየር ኮቪድን ሞር እንዲሰራጭ ያደርገዋል። ትንሽ ሁሚዲቲ ሃየር የሆነ አየር ኮቪድ በሰባ ፐርሰንት ሌስ እንዲሰራጭ ይለዋል። ስለዚህ በጣም ትልቅ ዲፍረንስ አለው። ነው ነገሮች በጣም ኢንትረስቲንግ ናቸው። ሪሰርቾቹ እየወጡ ነው። ፕሮዳክት ላይ አስፋፋ ነው። ምክንያቱም አሁን ሰዎች ኦፊስ ሲገቡ ብዙ ሰው መግባት አይችልም። ለምሳሌ መቶ ሰዎች ካሉሽ ኦፊስ ውስጥ ሀያ አምስት ሰዎች መግባት ይችላሉ። ስለዚህ ያንን የሚቆጣጠር ፕሮዳክቶች እና ያንን ከሀያ አምስቱ በላይ እንዳይሄድ ፕሮዳክቶች አቀርብን አሁን አዶፕት እያደረጉት ነው። ደግሞ ያው ኢንቫይረመንታል ፋክተሮች በጣም እንትን ስለሚሉ ያው ሴንሰሮች አሉ እነሱንም እያስገባን ነው። የኦዲት የቴክኖሎጂ ዘርፍ ላይ እጅግም ብዙ ሴቶች እንደማይታዩ አንስታ፣ ነገር ግን ዘርፉ እንደሚታሰበው ከባድ ባለመሆኑ እንዲሞክሩት ታበረታታለች። ስፔሲፊካ የኮምፒውተር ፊልድ ብዙ ሴቶች የሉበትም። የኖሌጅ ወይም የአቅም ጉዳይ አይደለም ግን አለ ፐርሰፕሽን እንግዲህ ወንዶች ነው የሚታዩት ፊት ለፊት ይመስለኛል። ብዙ ሴቶች አይመርጡትም። ሌላ እነሱን የሚመስል ሰው አያዩ እና ይሄ ይሄ በቃ የነርድ የሆነ ሰው ማነጋገር የወንድ ስራ ነው ብለው አያዩትም፣ ለነሱ ብለው እንጂ ምንም ችግር ለሴቶች ይሄን ከባድ አይደለም፣ አይችሉት ነገር አይደለም። በጣም ጥሩ ፊልድ ነው። ብዙ ስራዎች አሉ። ብዙ ስራዎች ኦፖርቹኒቲዎች አሉ። ጥሩ ክፍያ አለው። ሞር ሴቶች ከ ከአገራችን ሊጀምሩ ደስ ይለኛል። አይ ኖው ኢኒሽቲቲቭዎች አሉ ወጣቶች ሴቶችን በዛ ፊልድ ሴቶች ለማስገባት እና ለማስተማር ሞር ሴቶች ቢመርጡ ደስ ይለኛል። በተጨማሪም ግንባታዎች በሚካሄዱባቸው ቦታዎች ላይ የአየር ብክለትን ለመቀነስ እጽዋትን በመትከል አስተዋጽኦ ማበርከት እንደሚቻልም አስታውሳለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ